ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል መገናኛ ብዙሃን በጣም በርካታ የአንድ እምነት ተከታይ ሲሞት፣ መስጊዶች ቤተክርስቲያኖች ሲቃጠሉ፣ የእምነት ተከታዮች ሲፈናቀሉ አይዘግቡም። ሃይማኖት ተኮር ዘገባዎችና መገናኛ ብዙሃንን የቃኘ ጥናት ከሰሞኑ ይፋ ተደርጓል። ከጥናት አድራጊዎች መካከል ከአንዱ ጋር የተደረገው ቆይታ በምሽቱ ይቀርባል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታም ስዩም እመራለሁ። የዛሬ የምስልና ድምፅ አቀናባሪያችን ንጉሱ ታምሬ ነው። አብራችሁን አምሹ። ወደ ቀዳሚ መሰናዶውን ይሻገር። ኢትዮጵያ መገናኛ ብዙሀን ባለፉት አምስት ዓመታት ያጠናቀሯቸውን ሃይማኖት ተኮር ዘገባዎችና መገናኛ ብዙሀኑ ከሃይማኖት ጋር ያላቸውን ታሪካዊ ግንኙነት የዳሰሰ ጥናት ከሰሞኑ ይፋ ተደርጓል። ጥናቱ በዋናነትም መገናኛ ብዙሀን የሃይማኖት ግጭቶችን የዘገቡበትን መንገድ የቃኝ ነው። አጥኚዎቹ በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ መምህራን የሆኑት ረዳት ፕሮፌሰር ሙላቱ አለማየሁ እና ፕሮፌሰር ቴሪ ሼደል ናቸው። ኤደን ገረመው ከዶክተር ሙራቱ አለማየሁ ጋር ያደረገችው ቆይታ በመቀጠል ይቀርባል። ሃይማኖትና መገናኛ ብዙሀን በኢትዮጵያ ተብሎ የተሰየመው የጥናት ሪፖርት ሀገሪቱ ውስጥ ባለፉት አምስት ዓመታት በሃይማኖትና በመንግስት መለያየት አተገባበር ላይ ሰፊ ክፍተት መፈጠሩን ይናገራል። የመንግስት በእምነት ውስጥ በሃይማኖቶች ውስጥ አልቃይ መግባት ፍላጎት ስታዩ እዚህም እዚያም መገንዘብ ይቻላል ማለት ነው። ለምሳሌ በንግግሮቹ መካከል የመንግስት ኃላፊዎች ትልልቅ የምትያቸው መንግስት ኃላፊዎች አሁን አሁን ላይ የሃይማኖት ጥቅሶችን እየጠቀሱ መልክቶችን የማስተላለፍ ነገር እናያለን ማለት ነው። ለምሳሌ እግዚአብሔር ኢትዮጵያና ልጆቿን ሊባርክ የሚል አይነት ንግግር አሁን በብዙ ባለስልጣናት እየተለመደ ነው ማለት ነው። ወል አጌንስት አይደለም። አሁን በዚህ አባባሉ ግን ምንድነው ኢምፕላይ የሚያደርገው የሚለውን ነገር ስናየሆነ ነገር ይጠቁመናል ማለት ነው። ሌላኛው ለምሳሌ በሀገራችን የተከሰቱ ግጭቶችን እንደው በዋናነት ለመግለጽ ያክል በሙስሊሙ ማህበረሰብ በመጅሊሱ ውስጥ ትልቅ ክፍፍል፣ ትልቅ ኮንትሮቨርሲ ነበር ለሁለት ዓመት ምናምን የዘለቀ እሱም በሚዲያው ሳይመጣ በኋላ ላይ በመንግስት መንግስት ለችግሩ መፍትሄ በሰጠ ጊዜ ግን ወደ ሚዲያው መጣ ማለት ለችግሮች መፍትሄ ለመስጠት የመንግስት ጣልቃ ገብነት እየመጣ እየታየ ሄደ ማለት ነው ወይ ጉድ ባይዘ ወይ ችግሮች ሲመጡ መቅረፉ ግን ምንድን ነው ኢምፕሊኬሽኑ በተለይ በተለይ የሀገሪቱ ህገ መንግስት ሴኩላሪዝምን ነው የምተገብረው እስካለ ድረስ መንግስት እስከዚህ ድረስ ጣልቃ መግባት ነበረበት ወይ አባቶች የእምነት ተቋማት ችግሮቻቸውን በራሳቸው መፍታት አይችሉም የሚለውን ነገር ጠይቀን እናልፋለን ማለት ነው በተለይም መደበኛዎቹ መገናኛ ብዙሀን ከሃይማኖቶች ነጻና ገለልተኛ ለመሆን በሚል ከሃይማኖት ጋር የተያዙ ግጭቶችን ከመዘገብ ራሳቸውን ማግለልን ወይም መግለጫዎችን እንደወረዱ ማንበብን መምረጣቸውን ከጥናቱ አድራጊዎች መካከል አንዱ የሆኑት በኖርዌይ ኤንኤል ዩኒቨርሲቲ ኮሌጅ መምህር የሆኑት ዶክተር ሙላቱ አለማየሁ ይገልጻሉ በዚህ የተነሳም ከሃይማኖት ጋር በተገናኙ ግጭቶች ምክንያት የሚደርሰውን ሞትና የአካል ጉዳት እንዲሁም የንብረት ውድመት ሳይዘግቡ መቅረታቸውን ጥናት መሆናቸው እንደሚያሳይ ተናግረዋል። ለምሳሌ እናንሳ ብንል መገናኛ ብዙሃን በጣም በርካታ የአንድ እምነት ተከታይ ሲሞት፣ መስጊዶች፣ ቤተክርስቲያኖች ሲቃጠሉ፣ የእምነት ተከታዮች ሲፈናቀሉ አይዘግቡም። አልዘገቡትም ባለን ጥናት ማለት ነው። ምንድን ነው ተብሎ ሲጠየቁ እኛ ሴኩላሪዝምን ነው የምንከተለው ሶ ሴኩላር ስቴት ስለሆን እና የዛን ፕሪንስፕል ስለምንከተል እንደዚህ ነገር አንዘግብም የሚል ነገር ይናገራሉ። ማለት ይሄኛው ነው አንደኛው ትልቅ ውስጠት ማለት ነው። ለምሳሌ ግጭት ሲከሰት በጣም በርካታ ሰው ሲገደል ኖ አሁን እኮ ዜጋ ነው እየሞተ ያለው በእምነቱ ምክንያት ቢሞትም ግን እየጠፋ ያለው የሰው ሕይወት ነው እና እዚህ ጋር ሴኩላር ሚዲያ ነኝ ብሎ ማለት ተናል በጣም ኮንፊዥን ውስጥ እንዳሉ አይተናል። ይሄ ኮንፊዥን የመጣው በጣም በተለያዩ ምክንያቶች ነው። አንደኛው ኤዲቶሪያል ፖሊሲዎቻቸው በሚያስቀምጡት መስፈርት ነው። ለምሳሌ ግጭቶችን አንዘግብም፣ እንደ የልማት ስራ ላይ ካልሆነ በስተቀር እምነት ላይ ያተኩረን አንሰራም፣ እንደዚህ እንደዚህ የሚሉ ነገሮች በጣም ተዘርዝረዋል፣ ባየናቸው አንዳንድ ኤዲቶሪያል ፖሊሲዎች ማለት ነው። ኢትዮጵያ ሚዲያ በጣም ሞር ሳይለንት መሆንን የሚመርጥ ነው። ሰው እየተጨፋጨፈ ስንት ሰው እየሞተ የማይዘግም ሚዲያ ነው። ዘንድ በእምነቱ ላይም ሲጨመርበት ደግሞ ሌላ ጠባሳ ነው የሚጨምርብን ማለት ነው እና ኤዲቶሪያል ፖሊሲዎቻቸው ላይ አይተናል ማለት ነው። ሁለተኛው ስጋት ነው። ብዙዎቹ ስጋት አለባቸው ይህንን ብዘግብ ምን ሊያስከትል ይችላል ብለው የሚሉ አሉ። ግን መዘገብ የትኛውም ሀገር ወደ ሶሉሽን ነው እንጂ የሚያመጣልን ባለመዘገባችን የምንቀንሰው ምንም አይነት ግጭት የለም። ሶስተኛው ሪዝን ምንድነው? ራሱ የመንግስት ጫና ነው ማለት ነው። መንግስት ጫና ለማለት ፈልጌ ነው። የሚዘግቧቸው ጉዳዮችን ይህን ዘግብ፣ ይህን አትዘግብ፣ ኦልሞስት በሚባል ደረጃ እንትን ያደረጓቸዋል ማለት ነው። ኦነሮቹ፣ ፖለቲካል ፓርቲው፣ መንግስት እነዚህ ደግሞ በቀጥታም በተዘዋዋሪ መንገድም ጫና ስለሚያደርጉባቸው አብዛኞቹን ከዚህ ከእምነት ተቋማት ጋር በተያያዘ የሚነሱ ግጭቶችን አይዘግባቸውም ማለት ነው። በተጨማሪም ከአምስት ዓመት በፊት ከመጣው የፖለቲካ ለውጥ ጋር ተያይዞ ቀድመው ባልነበረ መልኩ ሀምሳ የሚሆኑ እምነት ላይ ያተኮሩ የመገናኛ ብዙኃን ውጤቶች ፍቃድ ማግኘታቸውን ዶክተር ሙላቱ ጠቁመው እነሱም የተቋቋሙለት መሪ ዓላማ አንድ ሃይማኖትና ፍላጎት ላይ እያተኮረ በመሆኑ የተጠያቂነት የሚዛናዊነትና ተአማኒነትን የመሳሰሉ እሴቶች ይጎድሏቸዋል ይላሉ። በሌላ በኩል ደግሞ አንዳንድ ሚዲያዎች ደግሞ በጣም ጽንፍ ይዘው በጣም ቬሪ ፖላራይዝድ የሆነ አይነት አጌንስት ወይም ፎር ወይንም ይደግፋሉ ወይም አጀንስት ነው የሚዘግቡ፣ እናያለን ማለት ነው። ይሄ እነዛኞቹ ዝምታን መርተዋል፣ አንዳንዶቹ ደግሞ ጽንፍ ይዘው እየታገሉ ነው ማለት። ሶ መሀል ላይ የት እናገኝ፣ የትኛው ጋ ነው ሕብረተሰቡ ትክክለኛ መረጃ ማግኘት ያለበት ብልን ስንል ሕብረተሰቡ አሁን እንድን መገናኛ ብዙኃኑን ብቻ በመከታተል የሚያገኘው ሚዛናዊ መረጃ በጣም ፖላራይዝ የሆነ ነገር ነው። እናቱ ከተከተላቸው መንገዶች አንዱ ሀያ የመገናኛ ብዙሃንና የእምነት ተኮር ማህበረሰብ መሪዎችን ማነጋገር እንደነበረ ዶክተር ሙላቱ ጠቁሞ በእምነት ስም የተከፈቱ ማህበራዊ መገናኛዎች የሚያስተላልፏቸው መልእክቶች የሃይማኖት መቻቻልን መርህ የጣሱና በጥላቻ ንግግሮች የተሞሉ መሆናቸውን መገንዘባቸውንም አመልክተዋል። አሁን ላይ በተለይ በተለይ የዚህ የእምነት ላይ ያተኮረ ስብከቶች ንግግሮች በብዙ የእምነት ተቋማት ላይ ስናያቸው እነዚህ የጥላቻ ንግግሮችን የያዙ አንዱን ብሄር ከአንዱ ብሄር የሚያነሳሱ በጣም ግልጽ የሆኑ መልክቶችን የያዙ ናቸው ማለት ነው። ይሄኛው የዚኛው እምነት የዚኛው እምነት ብቻ ምን ነው አይደለም። ኦልሞስት በሁሉም በምንላቸው ደረጃ ስብከቶቻቸው የፖለቲካ አስተምሮት ይቅርታ፣ የእምነት አስተምሮቶቻቸው አስተምሮቶቻቸው

ወይም አንደኛውን እምነት አንደኛውን ብሔር አንደኛውን ፖለቲካ የሚያነሳ ወይም የሚጥል እየሆኑ መጡ ማለት ነው። በአንጻሩ ምንም እንኳን መደበኛዎቹ መገናኛ ብዙሀን ራሳችንን ከእምነትና ከሃይማኖት ተያያዥነት አርቀናል ቢሉም ጋዜጠኞቻቸው ግን በንጽጽር ከአምስት ዓመት በፊት ከነበረው በተለየ ሁኔታ የተለያዩ እምነቶችን የሚያንጸባርቁ አለባበሶችና ድርጊቶችን በስርጭቱ ወይም በስራቸው ላይ ሆነው መፈጸማቸው በጥናቱ ሪፖርት ላይ ሰፍሯል። ይህ ሲሆን በሌላ ፍላጎ ና እምነት ውስጥ ባሉ ሰዎች ዘንድ የሚተላለፈው መልእክትም ልብ አልተባለም ብለዋል ዶክተር ሙላቱ። ጋዜጠኛው እንደ ማንኛውም ሰው ግለሰብ ነው፣ የሚፈልገውን መልበስ ይችላል የሚል ነገር አለ። ከፕራይቬሲ አንጻር የስ መብቱ ነው፣ ማንኛውም ነገር መልበስ ይችላል። ግን የሚሰራበት ተቋም የፐብሊክ ሚዲያ ነው የሕዝብ ነው። ሶ እዛ ጋር ያ ህዝብ የሚፈልገውን አይነት ነገር አለባበስ ነው መሆን ያለበት ማለት ወይንም የዛ ሚዲያ ተቋም የድሬሲንግ ኮድ በሚፈቅደው ነው መሆን ያለበት እንጂ ማንኛውም አይነት ነገር መልበስ የለበትም። ሁለተኛ ከዚህ በፊት የነበረ ነገር ነው ነው የሚለብሱት ነገር አለ። አሁን ላይ ለምን ጎልቶ የወጣው የሚለውን ነው ማየት ያለብን እንጂ ይሄ ድሮም የነበረ ነው። አሁን ላይ ጎልቶ የወጣበት ዋናው ምክንያት ቴንሽኑ ነው። በኖርዌይ ኤን ኤል ኤ ዩኒቨርሲቲ የተግባቦት መምህራን የሆኑት ረዳት ፕሮፌሰር ሙላቱ አለማየሁና ባልደረባቸው ፕሮፌሰር ቴርዬ ሸዳል ከሶስት ዓመታት በፊትም የኢትዮጵያ መገናኛ ብዙሀን ብሔርተኝነት የሚታይባቸውና እንወክለለን በሚሉት ብሔር ወይም ጎሳ ላይ የተበዳይነት መንፈስ ለማስፈን እየሰሩ ናቸው የሚል መደምደሚያ የያዘ ብሔርና የኢትዮጵያ መገናኛ ብዙሀን የሚል ጥናት ሰርተዋል። የመንግስት ኃላፊዎች የሃይማኖትና የመንግስት መነጣጠል የሚለውን ህግ እንዲያከብሩ የበዓላት መልዕክቶቻቸውም ከሃይማኖታዊ ጥቅሶችና ታሪኮች የጸዱ እንዲሆኑ ዶክተር ሙላቱ ይመክራሉ። የኢትዮጵያ ሚዲያ በአጠቃላይ ነው ፖለቲካል ኢኮኖሚ ኦፍ ሚዲያ ብለን ስናይ በጣም የሚዘውረው ፖለቲካው ነው በጣም የሚዘውረው ይህን ፖለቲካ በመዘወር በኩል ደግሞ ምናልባት በአመራር ላይ ያሉ ኤግዚክቲቭ ቦዲዎች ወይንም አጠቃላይ ሊደርሺፑን ማለት እንችላለን የነሱ ይሁንታ ወይም የእነሱ እያንዳንዱ የሚያደርጓት ተግባር መገናኛ ብዙሃን ውስጥ ትገለጻለች ማለት ነው። መንግስት በመገናኛ ብዙኖች ላይ የሚያሳድረውን ተጽዕኖ እስካላቆመ ድረስ፣ መንግስት በማህበረሰብ ውስጥ ያለውን ቀና የሆነ አስተሳሰብ እንዲጠናከር እስካላደረገ ድረስ፣ መንግስት ደግሞ መገናኛ በጣም ነፃ ሆኖ እንዲዘግቡ እስካላደረገ ድረስ ይህ ነው። ምን ይሆናል መሰለሽ ጡዘቱ እየቀበረ ይሄዳል ማለት ነው። እንዳልኩሽ መንግስት እና ስርዓተ መንግስት እና ሃይማኖት የተለያዩ ናቸው። አንደኛው በሌላኛው ላይ ጣልቃ አይገባም ካል የሚጀምረው ነገር መግለጫ መስጠቱ ያን ያክል አስፈላጊ ነው ወይ ብለን ራሱ ልንጠይቅ እንችላለን። ለምሳሌ ዘመን ሲሸጋገር ሲሆን ለሁሉም የሁሉም በዓል ነው። የዛን ጊዜ አመቱ እንዴት አደረሳቸው የሚል ነገር ሌላቸው ይችላል። ግን በእያንዳንዷ የእምነት uh, yeah, ፌስቲቫል ላይ እየተነሳን መጽሐፍ ቅዱስን ቃልም ወይም የቁርአን ቃል እየጠንትን እያለ የምናስተላልፍ ከሆነ ይሄኛው አይ ቲንክ የመንግስትን ሚናና የሃይማኖትን እንትን በደንብ ለይቱ ያለማወቅ ነው። ቅድምም ብዬሻለሁ የዚህ ሴኩላሪዝምን ሮንግ ላይ አንደርስታንድ ማድረግና ኢምፕልመንት ማድረግ ብያልኩሽ፣ መገናኛ ብዙሀን ውስጥ ብቻ አይደለም ፖለቲካ ውስጥም ሮንግ የሆነ አንደርስታንድንግ አለ ብያልኩሽ፣ እዚህ ጋር ነው ማለት ነው። መደበኛዎቹ የመገናኛ ብዙሀን አውታሮች እምነት ተኮር ግጭቶችን ሙያዊ በሆነ መልኩ እንደ ማንኛውም ዘገባ ማየት እንዳለባቸው የሚያሳስቡት ረዳት ፕሮፌሰር ሙላቱ አለማየው የሃይማኖት ፍቃድ ይዘው የሚሰሩ መገናኛ ብዙሀንም ዘገባዎቻቸው ሚዛናዊ እንዲሆኑ የሚገደዱበት የህግ ማዕቀፍ ሊኖር እንደሚገባ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ዋሽንግተን ዲሲ ብሔራዊውን የስነ ህንፃ ቤተ መዘክር ወደ ህጻንናት የስነ ጽሁፍ አስደማሚ ምድርነት ቀይራለች። ስፍራው መጻሕፍትን በመጠቀም ህጻናት ወደ ስነ ጽሁፍ፣ ምህንድስና እንዲሁም ንድፍ ዓለም መሳጭ ጉዞ እንዲያደርጉ ያግዛል። የማክሲም አዳምስን ዘገባ እናሰማችሁ። የማኅበራዊ ሚዲያ መድረኮች የልጆችን የአእምሮም ሆነ የአጠቃላይ የሰውነት ጤናን በመጉዳት ላይ ናቸው በሚል ሰላሳ ሦስት የሚሆኑ የአሜሪካ ግዛቶች የፌስቡክና ኢንስታግራም ባለቤት የሆነው ሜታ ኩባንያ ላይ ክስ መስርተዋል። ሮብ ቦንታ ክሱን ከመሰረቱት ግዛቶች ውስጥ የካሊፎርኒያ ጠቅላይ አቃቤ ሕግ ናቸው። ሜታ ትርፍ ለማግኘት ሲል በማህበራዊ መድረክ ላይ ስለሚያስተናግዳቸው ይዘቶች አደገኝነት ህዝብን አሳስቷል። ፌስቡክና ኢንስታግራም በተለይ ለአደጋ የተጋለጡትንና ደንበኞቻቸው የሆኑትን ህጻናትና ወጣቶች እያግባቡ መጠቀም ያደርገዋል። አቃቢ ሕጉ ማቲው በርግማን ከዚህ በፊት የበይነ መረብ አገጣባሪዎችን በተመለከተ በአንድ ግዛት ያቀረቡት ክስ አሁን በበርካታ ግዛቶች በመቅረብ ላይ ይገኛል። እርሳቸው እንደሚሉት የማኅበራዊ ሚዲያ መድረኩ ለልጆች አደገኛ የሚሆኑት በሚያቀርቡት ይዘት ብቻ ሳይሆን ይበልጡንም ደግሞ መድረኮቹ ሱስ አስያዥ እንዲሆኑ ተደርገው መቅረባቸው ነው። የሰሩት ቀመር ተጠቃሚዎችን በመድረኮቹ ላይ ለረጅም ጊዜያት እንዲቆዩ የሚያደርጉ ናቸው። ልጆች ማየት የሚፈልጉትን ሳይሆን አይናቸውን ሊነቅሎ የማይችሏቸው ነገሮችን ነው የሚያቀርቡላቸው መልካቸውንም ሆነ የሰውነት አቋማቸው እንዲጠሉ የሚያደርጉና በራሳቸው ላይ መጥፎ ነገር እንዲያስቡ የሚያደርጉ ነገሮችን የሚያቀርቡላቸው። ሜታ ኩባንያ በበኩሉ ልጆች የግል ጉዳያቸውንም ሆነ ደህንነታቸውን የሚጠብቁበትን ሰላሳ የሚሆኑ ዘዴዎችን ማበጀቱን ይገልጻል። ከእነዚህ ውስጥም የማይፈልጉት ወይም የማያውቁት ሰው እንዳያገኛቸው የሚያደርገውን መላ ይጨምራል። ኤሚሊ ስሚዝ የሜታ ምክትል ፕሬዚደንት ናቸው። በመድረኩ ላይ ተከታያቸው ያልሆነ አንድ ጎልማሳ ሰው ለልጆቹ መልእክት ለመላክ ቢሞክር ያንን ማድረግ እንደማይችል ማሳሰቢያ ይላክለታል። ሜታ ብዙ ማድረግ ሲችል አለማድረግን መርጧል ሲሉ ነቃፊዎች ይተቻሉ። ይህ ደግሞ ከዚህ በፊት ኩባንያ ውስጥ የሰሩ የነበሩትን ሁሉ ተጠያቂ አድርገዋል። የቀድሞ የፌስቡክ የደህንነት ጉዳዮች ባለሙያ አርቱሮ ቤሃር ለአሜሪካ ኮንግረስ እንደተናገሩት በልጆች ላይ የተፈጠረውን ችግር ለማወቅ ሩቅ መሄድ አያሻቸውም። የ14 ዓመቷ ሴት ልጄ ኢንስታግራም መጠቀም ጀመረች። እሷና ጓደኞቿ በጣም ደስ የማይል ልምድ ገጠማቸው። ይህም ተደጋጋሚ ጾታ ትንኮሳን የሚጨምር ነው። ትንኮሳዎቹን ለኩባንያው ሪፖርት አድርጋ ነበር፣ ነገር ግን ምንም ያደረጉት ነገር የለም ሁሉም ጥናቶች በማኅበራዊ ሚዲያ መድረኮችና በወጣቶች የአእምሮ ጤና ችግሮች መካከል ግንኙነት ስለመኖሩ አያመለክቱም የሚሉት ደግሞ የዌልስሊ ኮሌጇ ሊንዳ ቻርማራማን ናቸው። የማኅበራዊ ሚዲያ መድረክ ላይ መሳተፍ ጥቅሞች እንዳሉት የሚያሳዩ ጥናቶች አሉ። በተጨማሪም በማኅበራዊ ሚዲያ አጠቃቀም እና በሰዎች የአእምሮ ጤና መካከል ግንኙነት እንደሌለ የሚያሳዩ ጥናቶችም አሉ። ሊንዳ ጨምረው እንዳሉት በወጣቶች ላይ ጥናት እንዳመለከተው በበይነ መርብ ላይ ተጨማሪ አማራጮች እንዲኖሩ ወጣቶቹ ይሻሉ። ትኩረታቸውን ለመሳብ የተሰሩ ቀመሮች እንዳሉ ያውቃሉ። ቀመሩንም በሚፈልጉት መልክ እንዲሰራ ለማድረግ ይሻሉ። ቀመሩ ሙሉ ለሙሉ እንዲጠፋም አይሹም። ነገር ግን ለማየት የሚፈልጉትን ነገሮች ለይቶ እንዲያቀርብላቸው ይሻሉ። በሌላ በኩል ደግሞ ሜታ ኩባንያ ከዚህ በፊት አምስት ሚሊዮን ዶላር በመክፈል የዘጋውንና የግል ጉዳይን ሳይጠብቅ በመቅረቱ የተመሰረተበትን ክስ የፌዴራሉ የንግድ ኮሚሽን እንደገና ለመክፈት ማቀዱን በመቃወም ክስ መስርቷል። የፌዴራሉ የንግድ ኮሚሽን እንደሚለው ሜታ የቀድሞውን ክስ ተከትሎ የተደረገውን ስምምነት ሙሉ ለሙሉ ሳይተገብር ቀርቷል። ኩባንያው ከሰዎች በሚሰበስበው መረጃ ትርፍ እንዳያገኝ የሚከለክለውን ስምምነት ለመለወጥ ይፈልጋል ሲል ኮሚሽኑ አስታውቋል። እንግዲህ ወልዴ፣ እናመሰግናለን። ከሰሞኑ በማህበራዊ ሚዲያ አውታሮች ላይ ስለቀረበው ክስ የሚናገረውን ዘገባ ነበረ ያስደመጠን። ወደ ሌላ ጉዳይ ስንሻገር በጣሊያን ወረራ ወቅት ለሰባት ወራት ለኢትዮጵያ መንግስት መቀመጫውን ያገለግለችውና በሀያኛው መቶ ክፍለ ዘመን መባቻ የደቡብ ምዕራብ ኢትዮጵያ ንግድ ንግድ መዳረሻ የነበረችው ጎሬ ከተማ አሁን ላይ ብዙ ታሪኮቹ እንደያዘች መረሳቷን ነዋሪዎች እየተናገሩ ይገኛሉ። በዚህ ጉዳይ ላይ ዳዊት ገልሞ ያጠናቀረው ዘገባ እንደሚከተል ይደመጣል ከአዲስ አበባ በስተ ምዕራብ አቅጣጫ 67 ኪሎ ሜትር ገደማ ርቃ በሉባቦር ዞን የምትገኝ ታሪካዊ ከተማ ናት። ጎሬ ጎሬ ከተማ በ1870 ዎቹ የመጀመሪያ አጋማሽ የዘመናዊ ከተማ ቅርጽና አስተዳደር ይዛ እንደተቆረቆረች ይነገርላታል። በተለይ በሀያኛው መቶ ክፍለ ዘመን መባቻ በደቡብ ምዕራብ የአገሪቱ አካባቢ የንግድ ቀጠና ሆና ታገለግል እንደነበር የከተማዋ የባህልና ቱሪዝም ጽህፈት ቤት ባልደረባ ወጣት አቡና አረጋይ ተስፋይ ያስረዳል። ጎሬን ስናነሳ በ1874 የተመሰረተች ድንቅ ከተማ ነች። በአጠቃላይ ስለ ጎሬ ስናወራ በሰርቦ አረዶ በሚባል በአካባቢው ንጉስ የምስረታን ሂደት የጀመረች ከተማ ነች። የስሟንም አመጣጥ ስናየው በዋቆ ጉቱ በሚባል የአካባቢው ነዋሪ መንገድ እየሄደ ማር ያይና ይህንን ማር ከበላ በኋላ በኦሮምኛ ጎሬ ጎራ እንደማለት ሲሆን ጎራ ብሎ ያገኘውን ማር በመብላቱ ጎሬ ጎሬ ሲቢን ጎራ ብያ ልጣሽ እንደማለት ሲሆን እና የስሟም አመጣጥ በአፈ ታሪክ ከዚህ ጋር የተያያዘ ነው ማለት ነው። እና የጎሬን ታሪክ በብዛት የምናየው በኢትዮጵያ ሕዝብ ዘንድ በብዛት የምትታወቀው የኢትዮጵያ ዋና ከተማ በመሆን የቆየች ከተማ ነች። ለሰባት ወር ያህል የቆየች ከተማ ነች። እንደ መቆየቷ መጠን ብዙ ታሪካዊ ቦታ ያላት ከተማ ነች ማለት ነው። አቶ ተመዝገን ኮርጄ ገለታ የኢሉ አባ ቦር ዞን ባህልና ቱሪዝም ጽህፈት ቤት ታሪክ አጥኚ ናቸው። ቁሙ ቤከም መንሰልገን ኢሉ ወዳዶጊ ግዱ ገሌ ሰጎዳዜ ቁሙ ሰገሊ ወልቡሻ ቱሬራ እንደሚታወቀው የሰግለን ኢሉ ነገድ ኦዳ ዶጊን እንደ ማዕከላዊ ቦታ በማድረግ ራሱን ያስተዳድር ነበር። የጎሬ ከተማ በመካከለኛው ክፍለ ዘመንም ታዋቂ ነበረች። በጊዜው ከደቡብና ማዕከላዊ ኢትዮጵያ አካባቢዎች እንደ ዝሆን ጥርስ፣ ወርቅ፣ ቡና፣ ጥሪኝ ወደ ከተማዋና ምጽዋ ትልክ ነበር። ያኔም የነጋድራሶች መተላለፊያ ነበረች። በተጨማሪም የአባገዳ ሰርቦ አረዶ ቀዬ ነበረች። የመጨረሻው የሰግለን ኢሉ መሪ ፈተንሳ ኢሉ መቀመጫ በዚችው ከተማ ነበር። የእንግሊዝ ቆንስላ ጽሕፈት ቤት በ1906 ዓ.ም በከተማው መከፈቱ ጎሬን የብዙ ዓለም አቀፍ የንግድ ኩባንያዎች መናሪያ ከማድረጉም በላይ የልዩ ልዩ ሀገራት ዜጎች በተለይ ለቤትና ለተጓዳኝ ስራዎች ከተማዋን እንዲመርጡ መስህብ ሆኗቸው እንደነበር ወጣት አቡነ አረጋይ ያወሳል። በሁለቱም ሳይድ ጋርድ አለው መግቢያው ላይ የእንግሊዝ ዎች በሚታወቁበት የነሱ ሎጎ በሎጎ ያለበት ነው። በስንገባ በሁለቱም ሳይዶች የተለያዩ ቤቶች አሉ። እነዚህ ቤቶች እዛ ውስጥ እየጠፉ ያሉ አሉ፣ አሁን እንደ የተወሰነ ደግሞ እየቆዩ ያሉ አሉ። እነከነዛ መሀል አብዛኞቹ የሚስተር ወከር መኖሪያ ቤቶች ወይንም ደግሞ የብሪቲሽ ቆንጽል አስተዳዳሪ የነበረው የሚስተር ወከር ቤት ውስጥ ይገኛል። የአስቶርጋሚ ቤት አለ። መዝናኛ ቦታ አላቸው። ፈረሶች፣ እሳት መሞቂያ ቦታ አላቸው እና በአጠቃላይ የተለያዩ እድሜ ጠገብ የሆኑ ዛፎች የሚገኙበት ነው ማለት ነው። ከነዚህ ከእንግሊዝ ቆንጽላ ውስጥም ስድስቱ በቅርጽና ጥበቃ የተመዘገቡ ናቸው። የምዕራብ ኢትዮጵያ ፈርጧ ጎሬ በፌደራሉ ቅርስ ጥበቃ ባለስልጣን የተመዘገቡ 22 ቅርሶች እንዳሏት አቡነ አረጋ ይናገራል። በከተማዋ የተለያዩ አገራት ዜጎች እንደኖሩባት የሚያመላክቱ የስነ ህንፃ ስራዎችም ይስተዋላሉ። በተለይ እንግሊዞች ለግንባታ ስራ ባመጧቸው አርመኖች የታነጹ ታሪካዊ ቤቶች በከተማዋ በየቦታው ይታያሉ። ግሪኮች፣ ህንዶችና አረቦችም ነበሩባት። ጎሬ የኢትዮጵያ ዋና ከተማ ለመሆን የታደለችበት አጋጣሚ የጣሊያን ዳግም ወረራ ወቅት ነበር። የታሪክ አጥኚው አቶ ተመስገን ኮርጄ ገለታ ዱፈኒ፣ ወራሪው ጦር የአገሪቱን አውራ ከተሞች ተቆጣጥሮ ወደ አዲስ አበባ እየተቃረበ ነበር። ንጉሠ ነገሥቱ አጼ ኃይለሥላሴም ሚያዝያ 5 ቀን 1928 ዓ ም ለሕዝብ እንደራሴዎች ምክር ቤት አቅርበው ክርክር ከተደረገ በኋላ የኢትዮጵያ ዋና ከተማ ወደ ጎሬ እንዲዛወር ስምምነት ላይ ተደረሰ። በውሳኔው መሠረት ቢትወደድ ወልደ ጻድቅን እንደ መሪ አድርገው ከነራስ እምሩ ጋራ የሀገረ መንግስቱን አመራሮች ሁሉ ወደ ጎሬ ከተማ ላኩ። ያኔ ብዙ መስሪያ ቤቶች በዚህ ግቢ ውስጥ ተሰርተው አገሪቱን እስከ ህዳር 1929 ዓ.ም ተምረት ድረስ መርተዋል። በሆለታ ገነት ጦር ትምህርት ቤት የኛ እጩ መኮንኖች ሲያሰለጥኑ የነበሩ ስዊድኖችም ወደ ጎሬ መጥተው እነርሱም የጥቁር አንበሳ የእምቢተኝነት ትግልን ተቀላቅለዋል። ጥንታዊቷ ጎሬ የእንግሊዝ ቆንስላ ጽህፈት ቤት መዘጋትን እንዲሁም የጠቅላይ ግዛቱ የፖለቲካ መቀመጫነቷ ወደ መቱ ከተማ መዛወሩን ተከትሎ አሁን የሚታይባት መቀዛቀዝና የመረሳት ሁኔታ እንደመጣ ነዋሪዎቿ ያስረዳሉ። በታሪካዊ ቅርስነት ከተመዘገቡ ዕድሜ ጠገብ ቤቶቿ ብዙዎቹ ይዞታቸው ተዳክሞ እየፈረሱ እንደሆነም የከተማዋ ባህልና ቱሪዝም ቢሮ አመልክቷል። ታሪካዊ ዋጋ ባላቸው ሀብቶቿ በዓለም አቀፍ የቅርስ መዝገብ እንድትሰፍር መስራት እንደሚገባ የቢሮው ባለሙያ አቡነ አረጋይ ጥሪ አቅርበዋል። የኢሉ አባ ቦር ዞን ባህልና ቱሪዝም ጽህፈት ቤት ታሪክ አጥኚ አቶ ተመዝገኝ ኮርጄ ገለታም ለተረሳችው ከተማ ተገቢ ትኩረት ሰጥቶ ታሪኳን የማስጠበቁን ጥሪ ይጋራሉ። ለአሜሪካ ድምፅ ከኢሉ አባ ቦር ዞን ጎሬ ከተማ ለተጠናቀረው ዘገባ ገለሞዳዊት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 ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቤና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ጋቢና ቪኦኤ ይቀጥላል። የተባበሩት መንግስታት የንግድና ልማት ጉባኤ አፍሪካ ዝቅተኛ ኢንተርኔትን መሰረት ያደረገ የንግድ ትስስር ወይም ኢኮሜርስ መዋለነዋይ ፍሰት ያለባት ቀጠና መሆኗን አስቀምጧል። ተቋሙ ኢኮሜርስ ለውስን የከተማ ስፍራዎች ተደራሽ መሆኑን፣ የዚህም ዋነኛ ምክንያት ደግሞ ውጤታማ የአድራሻ ስርዓት እንዲሁም የባንክ ማህደር ያላቸው ሰዎች ቁጥር አናሳ መሆኑ እንደሆነ ጠቅሷል። ሆኖም አንድ የሰው ሰራሽ ልዕቀት መፍትሄ አነስተኛ የንግድ ተቋማትን ከቀደመው ቁጥር ከሚበልጥ ሰዎች ጋር ለማስተሳሰር ገበያውን ለማስፋት ወጥኗል። ስናኑ ተወርድ ከጋና አክራ ያሰናዳውን ዘገባ እንደሚከተለው አቀናብረነዋል። ዶማን ፉድ በባህላዊ ጣዕሞች ላይ መነሻ ያደረጉ ምግቦችን የሚያዘጋጅ ጋና ውስጥ የሚገኝ ድርጅት ነው። እኒህን መሰል ቤት ውስጥ የተሰሩ ዶናቶች በልዩ ሁኔታ ላያቸውን በማስጌጥ ሰዎች ሕይወትና ፍቅርን እንዲያከብሩ ይረዳል። ፍራንሲስኮ ፊጋ የድርጅቱ ኃላፊ ናቸው። ሰዎች የልደት ቀናቸውን ልዩ ዝግጅቶቻቸውንና ዓመቶቻቸውን እንዲያከብሩ ማገዝ እንሻለን። ለማክበር የምትፈልጓቸው ቀናት የናፍቆት ቀን፣ የፍቅር ቀን ወይንም ማናቸውም የህይወት አፍታዎች ሊሆኑ ይችላሉ። ከስምንት ዓመታት የሥራ ቆይታ በኋላ ድርጅቱ በጋና ዋና ከተማ አክራ ውስጥ መቶ ሺህ ያክል ደንበኞችን ማፍራት ችሏል። አብዛኞቹ ለወዳጆቻቸው ድንገት ደስታን ለመፍጠር ቤት ለቤት ኬክ የሚደርስበትን አገልግሎት የሚመርጡ ናቸው። ይሁንና አብዛኞቹ ደንበኞች መደበኛ በቀላሉ የሚለይ አድራሻ የላቸው። ይህ በአፍሪካ ሀገር የተለመደ ችግር ነው። የተወሰኑት የባንክ ማህደርም የላቸው። ይህ በምላሹ የክፍያ ስርዓትን የተወሳሰበ ያደርጋል። ኮፊጋ እንዳሉት ተግዳሮቶች የንግድ ስራውን እንደፈተኑ ይናገራሉ። በተለይ ደግሞ ገበያው በሚደራበት የፍቅረኞች ቀን ሰሞን በ2017 የአውሮፓውያኑ ዘመን የሆነው ይሄ ነው። በወቅቱ ሁለት ስልኮች ብቻ ነበሩን። ሁለት መቶ ያህል ደንበኞች ነበር የምናስተናግደው። የተለያዩ ሰዎች መልእክት ይልኩልናል። ሰዎች ስልክ እየደወሉ የፍቅረኞች ቀን ትእዛዝ ይሰጡናል። አንዳንድ ትእዛዞችን መፈጸም አልቻልንም። የአንዳንድ ትእዛዞችን ዝርዝር ለማስቀራት ተሳነን። በእጅጉ በስራ የተወጠረ ጊዜ ነበር። ከዚህ በኋላ ኮፊ ጋር ቻትቦት ቻት አፍሪካ የተሰኘ ጋና ላይ መሠረቱን ባደረገው ኤምኖቲፋይ ድርጅት የተሰራ የሰው ሰራሽ ልህቀት አማራጭን መጠቀም ጀምረዋል። የግንኙነት ማሳለጫው ቻትቦት ትዕዛዞችን መቀበል ይችላል። ሁሉንም ዝርዝሮች ማስታወስ ይችላል። ከዚያ ደግሞ ደንበኞች ክፍያ ለመፈጸም የሚያስችላቸውን መገናኛ ያቀብላቸዋል። ማሳለጫው ደንበኛው ክፍያው መፈጸሙን ማረጋገጫ ይሰጠናል። ትዕዛዙ በሚደርስ ጊዜ በጥሬ ገንዘብ መክፈል የሚፈልግ ካለም ያሳውቀናል። ሁሉንም ዝርዝሮች ጥንቅቅ አድርጎ ካለንከን ይሰራል። ደንበኞች ይህን የሰው ሰራሽ ልህቀት መሳሪያ በመጠቀም ለማዘዝና ክፍያዎችን እንደ የእጅ ስልክ ላይ ገንዘብ ባሉ የሀገር ውስጥ የክፍያ ስርዓቶች በኩል ለመክፈል የሚያገኙትን ስፍራ አቅጣጫም ለማጋራት ችለዋል። የሰው ሰራሽ ልህቀት አማራጩ ለንግድ ድርጅቶችና እቃ አድራሾች መረጃዎችን ወደ ቀላል የስልክ መልእክት ይቀየርላቸዋል። ኮፊጋ እንደሚለው ለዚህ መረጃ ማሳለጫ ምስጋና ይግባና የንግድ ልውውጡ በ25 በመቶ አድጓል። የኤምኖትፋይ ድርጅት ኃላፊ ሮናልድ ታጎ አገልግሎቱ አነስተኛ ድርጅቶች በቀላሉ ሊጠቀሙ። ሊያደርጉበት የሚችሉት እንደሆነ ይናገራሉ። ምንም አይነት የመረጃ ቴክኖሎጂ ክህሎት ሳይኖር ማዕደር በመክፈት መደበኛ ስልክን ከዋትሳፕ ኢንስታግራምና ፌስቡክ ገጽ ጋር ማያያዝ ምርቶቻቸው እንዲያሳዩ ማድረግ ያስችላል። ይህን ማድረግ ከተቻለ ስራው አለቀ ማለት ነው። ታግ ያለውን የኢኮመርስ ክፍተት ለመሙላት ተጨማሪ የሰው ሰራሽ ልቀት አውታሮችን እየሰሩ እንደሚገኙ ተናግረዋል። ማንበብና መጻፍ ለማይችሉ የድምፅ አገልግሎት የሚሰጡ አገልግሎቶችንም ይጨምራል። የማያነብና የማይጽፍ ሻጭን አስቡ ቲማቲሞችንና አትክልቶቻቸውን በድምፅ ኃይል ማንበብና መጻፍ ለማይችሉ ሌሎች ደንበኞች መሸጥ ይችላሉም። የኢኮመርስ ወይንም ደግሞ ኢንተርኔት ላይ መሰረቱን ያደረገ የንግድ ልውውጥ ባለሙያዎች የሰው ሰራሽ ልህቀት አማራጮች በገበያው መተዋወቃቸው በተለይ ርቀው በሚገኙ ስፍራዎች ግብይትን በማሻሻል ድህነትን ለመቀነስ እንደሚያስችል ተናግረዋል።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 ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የተከበራችሁ አድማጮች እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብቷ ሙስይም በመስተንግዶው በቅንብሩ ደግሞ ንጉሥ ሳምሪ አብረናችሁ ነበር። የነገሰ በለን መልካም ምሽት።